መቀመጫውን እዚህ ዩናይትድ ስቴትስ ያደረገው ዓለም አቀፍ ትብብር ለኢትዮጵያውያን መብት የተባለው ድርጅት የኮቪድ-19 ወረርሽኝን ለመከላከል የሚያግዙ የተለያዩ ቁሳቁሶችን ዛሬ ለኢትዮጵያ ጤና ሚኒስቴር አበርክቷል። በኢትዮጵያ የትብብሩ የድጋፍ አሰባሳቢ ኮሚቴ አስተባባሪ አቶ አማሃ መኮንን የተደረገው እርዳታ ወደ 11 ሚሊዮን ብር ወጪ የተደረገበት መሆኑን ተናግረዋል። የጤና ሚኒስትር ዶክተር ሊያ ታደሰ ደግሞ ለተደረገው ድጋፍ ምስጋና አቅርበዋል፣ ቀጣይነት እንደሚኖረውም ተስፋቸውን ገልጸዋል። ፀሐይ ዳምጠው በርክክቡ ስነስርዓት ላይ ተገኝታ ያጠናቀረችውን ዘገባ ታሰማናለች። ዓለም አቀፍ ትብብር ለኢትዮጵያውያን መብት ዩናይትድ ስቴትስ ውስጥ በኢትዮጵያውያንና ትውልድ ኢትዮጵያን የተመሰረተ ነው። በአርቲስትና ና የሰብአዊ መብት ተሟጋጅ ታማኝ በየነ የሚመራው ይህ ድርጅት ማህበራዊ ቀውስ ባጋጠመባቸው የተለያዩ ጊዜያት የበኩሉን እገዛ ለማድረግ ድጋፍ ሲያሰባስብ ቆይቷል። እነሆ አሁንም የኮቪድ-19 ወረርሽኝ በኢትዮጵያ መከሰቱን ተከትሎ በውጭ ሀገር ከሚኖሩ ኢትዮጵያውያን ገንዘብ አሰባስቧል። በተሰበሰበው ገንዘብ አስፈላጊ ያላቸውን የተለያዩ የንጽህና መጠበቂያና የሕክምና ቁሳቁሶች ገዝቶም ዛሬ ለኢትዮጵያ ጤና ሚኒስቴር አስረክቧል። በኢትዮጵያ የድርጅቱ ድጋፍ አስተባባሪ አቶ አማሀ መኮንን የድጋፉን ዝርዝር ይገልጻሉ። በሌሎች ሀገሮች እንደታየው ሁሉ በሀገራችንም የቫይረሱን ስርጭት በመከላከልና የታመሙትንም በማከምና በጎ አድራጊ ፈቃደኞችን ከቫይረሱ መጠበቅ ካልተቻለ አጠቃላይ የቫይረሱን ስርጭት በመቆጣጠርና የታመሙትንም በማከም ሞትን ለመቀነስ በሚደረገው ጥረት ላይ ከፍተኛ ፈተና እንደሚሆን በመታወቁ ቅድሚያ በዚህ ረገድ ያለውን ክፍተት ለመሙላት የሚደረገውን ጥረት ለማገዝ አሁን ለማስረከብ የቀረብነውን እቃ ሁለት ከቻይና ሀገር በኢትዮጵያ አየር መንገዱ በኩል ተጓጉዞ ባለፈው ሳምንት እዚህ የደረሰ ነው። ይህ የግል መጠበቂያ ወይም ፐርሶናል ፕሮቴክሽን ኢኩፕመንት የማጓጓዣ ወጪውን ሳይጨምር 11 ሚሊዮን ብር የፈጀ ነው። አቶ አማ አክሎም የድጋፉ አይነት የተወሰነው በወረርሽኙ ምክንያት አፋጣኝ መፍትሄ የሚያስፈልጋቸውን ጉዳይ በመለየት መሆኑን ጠቁሟል። እየተሰሩ ስላሉት ስራዎችም አብራርቷል። ወረርሽኙን ለመከላከል እየተወሰደ ካለው የአስቸኳይ ጊዜ እርምጃ ጋር በተያያዘና ከተለያዩ በምስራቅ ኤዥያና ከአፍሪካ ሀገራት እንዲወጡ ተደርገው በድንገት በብዛት ወደ ሀገራቸው መጥተው በየመጠለያ ጣቢያ ያሉ ወገኖቻችንን የምግብና ወደ አስር ሚሊዮን ብር የሚያወጣ ድጋፍ የምግብና ተመሳሳይ ድጋፍ ለማድረግ አቅደናል። በሁለተኛ ደረጃ የቫይረሱ ስርጭት ለመከላከል አይነተኛ ከሆኑት መንገዶች አንዱ የእጅ ንጽህናን መጠበቅ ሲሆን ለዚህም ከሚያገለግሉት አንዱ የሳኒታይዘር እንደሆነ ይታወቃል። ይህ ምርት አሁን ካለው ከፍተኛ ፍላጎት አንጻር በሀገር ውስጥ በበቂ ሁኔታ ይገኛል ተብሎ አይታመንም። ተኛ የኢኮኖሚ ደረጃ ላይ የሚገኙ የህብረተሰባችን ክፍሎች እንደፈለገ ገዝቶ ለመጠቀም አይቻልም። በመሆኑም በሀገር ውስጥ የምርት መጠኑ እንዲጨምር እገዛ ማድረግ በሁለተኛ ደረጃ የተያዘ እቅድ ነው። ይሄን ከቅድም በላይ ሄዶ በአሁኑ ወቅት በአዲስ አበባ ዩኒቨርሲቲ የፋርማሲ ትምህርት ቤት ስር የሚገኘውን የሳኒታይዘር ማምረቻ አሁን ባለው አቅሙ በቀን 2400 ሊትር ነው የሚያመርተው። ይሄንን ተቋም ሚሊየን ብር የሚጠጋ የማምረቻ መሳሪያ ድጋፍ ለማድረግ ጤና ሳይንስ ኮሌጅ ከፋርማሲ ኮሌጁ እና በዚህ ጉዳይ ላይ እየተሳተፈ ካለ ሌላ አንድ አሜሪካን ሀገር የተመዘገበ ድርጅት ኢትዮጵያዊነት እንዲሁም በግሎባል ስ በኩል የመግባቢያ ሰነድ ተፈርሞ ስራው በመደረግ ላይ ይገኛል። ዓለም አቀፍ ትብብር ለኢትዮጵያውያን መብት በተባለው ድርጅት የተደረገው ድጋፍ በተለይ በጤና ተቋማት ውስጥ ውስንነት ያላቸውና በጣም አስፈላጊ የሆኑ መሳሪያዎች የተካተቱበት መሆኑን የኢትዮጵያ ጤና ሚኒስትር ዶክተር ሊያ ታደሰ ተናግረዋል። ድርጅቱ ያለብንን ክፍተት ጠይቆን እኛ በነገርነው መሰረት አስፈላጊ ቁሳቁሶች ስላመጣለን እናመሰግናለን ብለዋል። በርካታ እስከ 11 ሚሊዮን ብር የሚያወጣ ቁሳቁሶች ተበርክተዋል። በተጨማሪ የሙቀት መለያዎች ሳኒታይዘሮችን ያካተተ ሰፋ ያለ ስራ መስራት የምንችልበትን በርካታ እቃዎችን ተረክበናል። እንግዲህ ይሄ ይሄ ትብብር አቀናይቶት ከኢትዮጵያ ውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ለዚህ ስራ ኢትዮጵያ እያደረገች ላለችው ርብርብ ለማገዝ የራሳቸውን ያሳዩት ትልቅ ቁርጠኝነትና ይሄንን እንግዲህ በጋራ አብረን ከሰራን ብዙ ነገር እንደምናደርግም እንደተባለው ማሳያ የሆነ ገዛ ነው። ስለዚህ ከዚህም ቀጣይ ደግሞ ተጨማሪ ገዛዎችንም ለማድረግ ስራዎችም እየሰሩ ይገኛሉ። ይሄ በተለይ ደግሞ የኢንፌክሽን መከላከያና የግል መጠበቂያ መሳሪያዎች ይሄንን ወረርሽኝ ለመቆጣጠር ከምናደርገው ርብርብ አኳያ ትልቅ አስተዋጽኦና ትልቅ ሚና ያላቸው እንደመሆኑ በጤና ሚኒስቴር ና በዚህ በሴክተሩ አጠቃላይ ስም ይህንን የዓለም አቀፍ ትብብር ለኢትዮጵያውያን መብት እጅግ አርጌ ላመሰግን ወዳለው የተጀመረው እገዛ ተጠናክሮ እንዲቀጥልም ሚኒስትሯ ጥሪ አቅርበዋል። ለአሜሪካ ድምፅ ፀሀይ ዳምጦ ነኝ ከአዲስ አበባ።